አሁን ወደ ዕለቱ አብይ ርዕስ እንሸጋገር። ጅማ ዩኒቨርሲቲ ውስጥ ትላንት ተፈጥሯል በተባለ ችግር ከፖሊስ ጋር ግጭት እንደነበረ አንዳንድ ተማሪዎች ሲገልጹ የተፈጠረ ግጭትም ይሁን የተጎዳ ተማሪ አለመኖሩን የተማሪዎቹ ሕብረት ፕሬዝደንትና የዩኒቨርሲቲ ምክትል ፕሬዝደንት ለቪኦኤ ገልጸዋል። ሰለሞን አባተ ነው ያነጋገራቸው። የተማሪዎቹ አድማ የተጀመረው የሚጾሙ ተማሪዎች ባቀረቡት የዳቦ ጥያቄ እንደነበረ አንዲት የዩኒቨርሲቲው የማህበራዊ ሳይንስ ክፍል ተማሪ መሆኗን የተናገረች ወጣት ገልጻልኛለች። ተማሪዎቹ በጾሙ ምክንያት የሚቀርብልን ዳቦ መጠን ይጨመርልን የሚቀርቡትን ቅን ና የመሳሰሉ ቅቤ የሚገባባቸውን ምግቦች እንደማይጠቀሙ አመልክተው ተጨማሪ ዳቦ እንዲሰጣቸው ይጠይቃሉ። ያ ጥያቄያቸው እስኪመለስም ከነበሩበት የመመገቢያ አዳራሽ እንደማይወጡ በመግለጻቸው ፖሊስ ተጠርቶ መግባቱንና ጉዳት ማድረሱን ገልጻልናለች። ይህ ዜና በትናንትናው ምሽት ስርጭታችን መቅረቡ ይታወሳል። ለመሆኑ ሁኔታው ዛሬ ምን ይመስል ይሆን? አሁን እንኳ ሰላማዊ ነው ያለው። አሁን ልጆች ስብሰባ ላይ ያሉት አልወጡም። የት ነው የተሰበሰቡት? ሚኒስታዲየም የሚባል አለ። እዛ ነው። ስንት ይሆናሉ የተሰበሰቡት? በቁጥር እንኳን አናውቅማ እኛ ውቦል አናቃችን። በቁጥር በግምት ማወቅ እንደዚህ አትችሉም። በስብሰባው ላይ እንዳየነው ልጆች ብዙ ናቸው፣ ተማሪዎች ብዙ ናቸው። በቁጥር ልነግርህ አልችልም። እስቲ ፌዴራል ፖሊስ ገብቶ ምን አደረገ ትናንትና ንገረኝ። ትናንትና ፌዴራል ገብቶ ተማሪዎችን የማባረር፣ የመምታት እንደዛውም ደግሞ ጥያቄያቸውን ይዞ የቀጠሉትን ልጆችም ይዞ የማሰር በመኪና የመውሰድ ነገር ነበረ። ወደ የተወሰዷቸው እና ወደ እስር ቤት ይሆናል። ሌላው ደግሞ በዶርምም ገብቶ የተመቱ ልጆች ጥርሳቸው የተሰበረ ልጆች አሉ። አሁንም ሆስፒታል የገቡ ገብቶ እየታከሙ ያሉት ልጆች አሉ። ስለ ሁኔታው ተጨማሪ ማብራሪያ ለማግኘት ወደ ዩኒቨርሲቲው ተማሪዎች ኅብረት ደውዬ ነበር። ፕሬዚደንቱን አግኝቻለሁ። የተማሪዎቹ ጥያቄ አቀራረብ ትክክል አልነበረም ይላል። ዳዊት ጌታቸው የተማሪዎች ኅብረት ፕሬዚደንት ነኝ። ዳዊት ምንድን ነበር እስቲ የተፈጠረው አጫውተኝ። ትናንትና ከመነሻው ጀምሮ የተፈጠረው ተማሪዎቹ የጾም ጥያቄ ነው የጠየቁት። ጥያቄውም አግባብ ሊሆን ይችል ይሆናል። ነገር ግን የጠየቁበት አካሄድ በፍጹም ልክ አልነበረም። ምክንያቱም መጠየቅ ያለባቸው በተወካዮቻቸው በኩል መሆን ሳለበት በአድማ ወይ ደግሞ በማስ ተሰብስቦ መጠየቃቸው አግባብ አልነበረም። ሆኖም ግን ማኔጅመንቱ ተገኝቶ ምላሽ በቀጥታ ተሰጥቷቸዋል። የሚኑ ለውጥ እንደማይደረግና ምግብ ከግቢ ውጪ መውጣት እንደማይችል ተነግሯቸዋል። ይህንን ግን ተማሪው ተቀብሎ ወደ ትምህርቱ መዞር ሲኖርበት ይህንን አላደረጉም። እና አሁን ሁሉም ነገር ተስተካክሎ አሁን በአሁኑ ሰዓት ግቢ ተረጋግቷል። እንዴት ነበር ጥያቄው ሲነሳ እንዴት ተነሳ? በጽሁፍ አላቀረቡም፣ አልተሰበሰቡም፣ አልተደራጁም ነበረ። ጥያቄያቸውን በጽሁፍም በቃልም መጥቶ ለህብረቱ ያሳወቀ አካል አልነበረም። ነገር ግን ተሰብስቦ ነው ሁሉም አንድ ላይ ነው ተሰብስቦ ነው ለመጠየቅ የሞከሩት። ይሄ ደግሞ አግባብነት ያለው አካሄድ አይደለም። ማንኛውም ጥያቄ ሲነሳ በተወካዮቻቸው ነው ለተማሪዎች ህብረት መግለጽ ያለባቸው። የተማሪዎች ህብረትም ደግሞ ጥያቄዎቻቸውን በአግባብ መልኩ ወስዶ ለማኔጅመንቱ መቅረብ አለበት። ለማኔጅመንቱ በዚህ መልኩ ከቀረበ በኋላ ማኔጅመንቱ ነው ምላሽ መስጠት ያለበት። ግን ትላንትና የተፈጠረው ይሄ አልነበረም። ተማሪው በአግባቡ መጥቶ ተወካይ ልኮ እኛም መጠየቅ ሲገባው፣ ነገር ግን በአድማ በሰልፍ ነው የወጣው። ይሄ ነው ያለው ነገር። ስንት ይሆናሉ የተሳተፉት? በቁጥር እንኳን ይህን አይል ነው ብዬ ማለት አልችልም። በግምት መናገር አይቻልም። ይሄንም መገመት አልችልም። በቦታው ነበርክ ዳዊት? አዎ ግቢ ውስጥ ነበርኩኝ። እና ይሄ ነገር እንደተፈጠረ በምንም ሁኔታ ይፈጠር ነገሩ ተፈጠረ። እንደተፈጠረ የተማሪዎች ህብረት ምንድን ነው ያደረገው? ምንድን ነው የወሰደው እርምጃ? የተማሪዎች ህብረት በቀጥታ የወሰድነው እርምጃ አንደኛ ተማሪዎቹ ባሉበት ቦታ ማነጋገር ነበር፣ አነጋገርናቸው። እንዲሁም ደግሞ ጥያቄዎቻቸው ምን እንደሆኑ በቀጥታ በማስታወሻ ይዘን ለማኔጅመንቱ ነው እያቀረብንላቸው ከዛ ከማኔጅመንቱ ያገኘ ነውን ምላሽ መልሰን ለተማሪዎች በምናመጣበት ሰዓት አይ ማኔጅመንቱ ራሱ መሀላችን መገኘት አለበት የሚልን ጥያቄ ተማሪዎቹ መልሶ ሲያነሱ ቀጥታ ማኔጅመንቱን መሀላቸው ማምጣት ስለነበረብን ማኔጅመንቱን ፈቃደኛ መሆናቸውን ስናነጋግር ሙሉ ፈቃደኛ ሆነው ተማሪዎቹን መጥተው አነጋገሩ። ከዛስ ምን ሆነ? ኦኬ። ከዛ ያው ምላሹ ተነግሯቸዋል። ሜቢ ምላሹ ላይ አጠግባቸው ይችል ይሆናል። ነገር ግን እንደ መፍትሄ አቅጣጫ ማድረግ ያለባቸው ተረጋግቶ ትምህርታቸውን መማር አለባቸው ነው እንደ አንድ ተወካይ የምናገረው ነገር። ፖሊስ እንዴት ሊገባ ቻለ ወደ ግቢው? ተማሪዎቹ ምላሽ ከተሰጣቸው በኋላ ምላሹን በአግባቡ መቀበል ባለመቻላቸው ያው ሰላምን የግቢውን ሰላም ማስጠበቅ ስላለብን ነው ፖሊስ እንዲገባ የተደረገው እንጂ ጉዳን ለማድረስ ወይ ደግሞ ሌላ አክሽን ለመውሰድ አይደለም። እናንተ ፖሊስ እንዲጠራ ጠይቃችኋል? ህብረቱ ማለት ነው። እኛ ከግቢ ውጭ ካሉ አካላት ጋር የምናደርገው ግንኙነት የለም። እኛ እንደ ተማሪዎች ህብረት ዋና ኦብጀክቲቫችን እንደ ዲልዲ ነው በተማሪዎች እና በማኔጅመንቱ መሀል ያለውን ነገር እስሙዝ ማድረግና የተማሪውን ጥያቄ ወደ ማኔጅመንቱ የማኔጅመንቱን ወደ ተማሪው ማምጣትና ያለውም እንደ መሀል ላይ ቆመን ነው እንደ ድልድይ ነው የምናገለግለው እንጂ ፖሊሲ ግባ ወይ ፖሊሲ ውጣ የሚል ውሳኔ የተማሪዎች ህብረት የመወሰን ስልጣን የለውም። ውሳኔ ሳይሆን ጥያቄ። ሰላም ለእኛን የዩኒቨርሲቲው አስተዳደር ፖሊስ ወደ ግቢው እንዲገባ ሲወስን እናንተን ጠይቋችኋሉ ወይ? በምንም ደረጃ ይሁን ፖሊስ ልናስገባ ነው ወደ ግቢ ውስጥ ብሏችኋሉ? ውይይት ተደርጓል። ነገር ግን እኛ አሁንም የምነግር ነገር የምንወስን አካል አይደለንም፣ እንዲገባ ወይ እንዲወጣ በውይይቱ ወቅት ይሄ የቶፕ ማኔጅመንቱ ውሳኔ ነው። በውይይቱ ለባቸውና እንደሌለባቸው ተገኝታችኋል? እናንተ እዛ ውይይት ላይ በውይይቱ ተገኝተናል። በትክክል ምንድን ነበር የእናንተ አቋም? አቋም መግለጹም አስፈላጊ አይመስለኝ። አስተያየት ሰጥታችሁ ነበረ እኮ ነገርኩት እኮ እዚህ ጋር ሳብ መስጠቱ እኔ እንደ አንድ ተማሪ ተወካይ ይግባ ወይ ይውጣ የማለት ስልጣን ስለ የለንም፣ በቀጥታም የለንም። ለዚህ ተሳታፊ ነበርኩኝ። እንደሱ ማለት አይደለም ዳዊት። ይግባ ይውጣ ብላችኋል እናንተ ማለቴ ሳይሆን፣ በስብሰባው ላይ ስትሳተፉ፣ ይሄ ውሳኔ በተወሰነበት ስብሰባ ላይ ስትሳተፉ እናንተ አስተያየት ሰታችኋል ወይ? ተሳታፊ ነበርን። ነገር ግን ይሄ ይሁን ብለን የተናገርነው ነገር የለም። ስለዚህ ተማሪውን ለማረጋጋት ግን የተወሰደው አክሽን አግባብ ነው የሚል ምላሽ አለኝ። የፖሊስ ወደ ግቢው መግባት አግባብ ነው የሚል አቋም አላችሁ? ተማሪውን ለማረጋጋት የተወሰደው አክሽን? አዎ በትክክል አግባብ ነው ብዬ እላለሁ። ተማሪዎቹ እንዴት ነበር ተቃውሟቸውን የገለጹት? ያጠፉት ነገር ነበር? የሰበሩት እቃ ወይም የትምህርት ቤቱን ተቋም ወይም ሌሎች ወይም መደብደብ ወይም ሰላም መንሳት አይነት እንቅስቃሴዎችን አድርገዋል ተማሪዎቹ? አሁን እነዚህ ጥያቄ ያነሱት ተማሪዎች የሰበሯቸው ያጠፏቸው ንብረቶች ወይም የደበደቧቸው ሰዎች ነበሩ? በሰዓቱ አልነበረም ጥያቄዎቹን በሚያቀርቡበት ሰዓት አልነበረም። ነገር ግን ከተወሰነ ጊዜ በኋላ ይሄ ነገር ሊከሰት ችሏል። ምን ተከሰተ? ትንሽ አለመግባባቶች ማለትም ሜይቢ ከተመለሳቸው ጥያቄ አንጻር መልሱ አጥጋቢ ላይሆንላቸው ሊችል ይችላል። ነገር ግን ያለው ነገር በትክክል ሲነገራቸው አንቀበልም የሚል እና ከዚህ ውጭ ሌላ ነገር የለም። ምን አደረጉ? አንቀበልም ብለው ምን አደረጉ? እቃ ሰበሩ? ንብረት አጠፉ? ሰው ደበደቡ? ሌላ አክሽን ውስጥ አልገቡም። ጸጥታ አካላቶቹ ሁሉም በቦታቸው እንዲሆኑ ነው ያደረጉ። የተጎዱ ተማሪዎች ነበሩ ከፖሊስ ጋር በተፈጠረው ግጭት? ሲጀመር ከፖሊስ ጋር የተፈጠረ ግጭት የለም። ማለትም ተማሪዎቹ እንዲረጋጉ ፖሊሶቹ ቦታ ቦታ ያዙ እንጂ ምንም የተፈጠረ አለመግባባት በተማሪና በፖሊሱ መሀል አልተፈጠረም። እና ድብደባ የደረሰባቸው ተማሪዎች የሉም? ድብደባ የደረሰባቸው የለም። የተጎዱ ተማሪዎች የሉም? የተጎዱ ተማሪዎች አዎ፣ የሉም። ጨርሶ ወደ ሆስፒታል የተወሰዱ የሉም። በፖሊስ ተጎድቶ የለም ጭራሽ የለም የለም። ረብሻ ድብድብ፣ እንደዚህ አይነት ነገር አልተፈጠረም። ትናንትና ግቢ ውስጥ እንዴት ነው የሚፈጠረው? እኛ እኮ ትምህርት ላይ ያለናካለን ፖሊሶቹን ሲገቡ ሲጀመር ነገሩን እንዲያረጋጉ እንጂ ተማሪን እንዲደበድቡም አይደለም ደግሞም አላማቸውም አልነበረም፣ ይህንንም አላደረጉም። ይሄ ባለበት ሁኔታ የሌለውን ነገር አለ ወይ ደግሞ እንዲህ ነው ብዬ ላስረዳ አልችልም። ስለዚህ ጨርሶ ግጭት በተማሪና በፖሊስ መካከል አልተፈጠረም ነው እያልከኛለሁ ዳዊት? አልተፈጠረም። እዚህ የሆነ ዝርዝር ነበር እጄ ላይ ለምሳሌ ኢጆ፣ ኮርቡ ወርቅ ቅነህ ድሪሳ፣ ሚልክያስ ሀብቴ፣ ገሙላ ታሪኩ፣ ወንድሙ ጫላ ጫላ ተስፋዬ፣ ሀብታሙ የሚባሉ የፎልክሎር ሶስተኛ ዓመት ተማሪዎች፣ የኢጁኬሽን ተማሪዎች እንደዚህ አይነት ጉዳት ደርሶባቸው ወደ ፖሊስ ተወስደዋል የሚል ሪፖርት ነበረኛ ጋር እና ይሄ ውሸት ነው ነው የምትለኝ? ይኸውልህ፣ ምናልባት ፖሊሶቹን ሲያዩ ተማሪዎቹ ተደናብረው ወዲህ ወዲህ ሲሯሯጡ ወድቆ ሊሆን ይችላል እና ይሄ ደግሞ በማንኛውም ተማሪ ላይ የሚታይ ነገር ነው። ገብቷል። አሁን ለምሳሌ ፖሊሱን እንዳየ፣ ከዚህም በፊት ግቢ ውስጥ ያልነበረ ነገር ስለሆነ ተደናብሮ ተደናግጦ ወዲ ዲ ሲሯሯጡ ወድቆ ወይ ተጎድቶ ይሆናል እንጂ ፖሊሶቹ ፈጥረው ፋይት ፈጥረው የሆነ ተማሪዎችን ለመጉዳት ያደረጉት ነገር አይደለም። እና በፖሊስ እና በተማሪ መካከል የኃይል ግንኙነት ጨርሶ አልነበረም አልነበረም አልነበረም። የገቡት ፖሊስ አይነቶች ምን አይነቶች ነበሩ ወደ ግቢው? የፌዴራል ፖሊስ ነው፣ ፌዴራል ፖሊስ ነው፣ የኦሮሚያ ፖሊስም ነበር። የትምህርት ቤቱ የ የራሱ የዩኒቨርሲቲው የራሱ የሴኪሪቲ የጸጥታ ኃይል የለውም እንዴ? አለው። ለምን ታዲያ ከውጭ ፖሊስ፣ መደበኛ ፖሊስ እና ፌዴራል ፖሊስ መጋበዝ አስፈለገ ወደ ተማሪዎች ግቢ ውስጥ? ሲጀምር የሁሉም አላ የሁለቱም ዓላማ አንድና አንድ ነው፣ ሰላም ማስጠበቅ ነው። ምናልባት የሚሰሩበት የቦታ ለውጥ ሊኖረው ይችላል። የግቢ ፖሊስ በግቢ ሊሆን ይችላል፣ ያኛው ደግሞ በሀገሪቷ ደረጃ ሊሆን ይችላል። የሁለቱም ዓላማ ግን ቦታቸው ይለያይ እንጂ ሰላምን ከማስጠበቅ አንጻር ስለሆነ ለትብብር ግቢውን ለመርዳት የገቡ ናቸው እንጂ ሌላ አካላቶች ናቸው ብለንም መገመቱ ጥሩ አይደለም። ወደ ዩኒቨርሲቲው የአካዳሚክ የምርምርና የተማሪዎች ጉዳዮች ምክትል ፕሬዚደንት ዶክተር ታየ ቶለማርያም ደውዬ ሁኔታውን እንዲያስረዱኝ ጠይቄያቸዋለሁ። የተፈጠረው ያው ገና የሚጾሙ ተማሪዎች ምግብ ሜኑ ይቀየርልን የሚል ነገር ጥያቄ ነበራቸው። ያ ክረምት ላይ ተወያይተናል። ኢምፕሊኬሽኑ ምግብ ሜኑ ስንቀይር ማለት ግማሽ ዳንቦ ሀምሳ ግራም ከተለያየ ጋር ከፍርፍር፣ ከቅንጬ፣ ከተለያየ ጋር ይበላል እሱን ነገር ሙሉ ዳቦ እንዲሆንላቸው ይፈልጋሉ። ስለዚህ ክረምት ላይ የዚህ አይነት ነገሮች ኢምፕሊኬሽኑ የተለያየ ጫረት አሸናፊዎች ስላሉ አሁን በመሀል መቀየር አንችልም። ሁለተኛ እያንዳንዱ በጾም ምክንያት የሚነሱ ጥያቄዎች ማስተናገድ ስለሚከብድ በዚህ መልኩ ማስተናገድ የማይፈልጉት ሁለት ኦፕሽን ኮስ ሼሪንግ ስላላቸው በድሩን ወስዶ መሄድ እንደሚችሉ ነግረናቸው ነበር። አሀ ዋጋ ክፍያውን ይካፈላሉ ከዩኒቨርሲቲው ጋር። አዎ ተመኑ አለ። ያን ተመን እኛ ለሚፈልግ ሰው ውጭ ይጠቀማለሁ ካለ መስጠት እንችላለን። እሱ እንዳለ ሆኖ ትላንትና በአጋጣሚ ሳይታሰብ ከቁርስ ላይ አስራ ሁለት ተኩል ያ ዳቦ ካልተቀየረ ወደ ውስጥ አንገባም፣ ሌሎችም አይገቡም አይነት ነገር በር ላይ ሰልፍ ቆሙ። የኛ ጥበቃዎች አረጋግቶ አይ ሌሎቹ ቢያንስ ገብቶ ይብሉ፣ እናንተ ጥያቄ ካላችሁ በዚህ ሌጋር በሆነ መልኩ ሳይሆን ረጋ ብላችሁ ተወካይ ልካችሁ አነጋግሩ እና የሚቻል ከሆነ ይሆናል፣ የማይቻል ከሆነ አይሆንም የሚል ስናገራቸው፣ አይ ከዚህ ቦታ ንቅንቅ አንልም፣ ማናጅመንቱ መጥቶ ያነጋግርን አሉ። የተማሪዎች አገልግሎትም ለማነጋገር ሞከረ። ተሰብስቦ አንድ አዳራሽ ውስጥ ሆኑና አንዱ ካፍቴሪያ ውስጥ አይ እሱም አይመቸንም ስሉ፣ እኔም ሄጂ ያነጋገርኳቸው ኢቬን ይቀየር እንኳን ቢባል እዚህ በመቆም በአጭር ጊዜ ጠይቃችሁ ትላንትና እዚህ ጋር የቀረበው ለቁርስ ወዲያውኑ ከሀምሳ ግራም ወደ መቶ ግራም ሊቀየር ስለማይችል ረጋ ብላችሁ ነገ ተመካክረንም የሚቻል ከሆነ ለምን አነግራችሁም? ስምንት ሰዓት ላይ እኔ ፕሮሚስ እገባለሁ በዛ አድርጉ ብለን ነገርኳቸው ኳቸው አይ፣ አናውጣም በቃ ይሄ መልስ አይደለም የሚል እስከ መጨረሻው ቆዩ። በዚህን ጊዜ ከውጪ ያንን ካፍቴሪያ የሚጠቀሙ አምስት ሺ የሚሆኑ ተማሪዎች አሉ እና እነዛ አካል የተወሰኑ እነሱ ሊኖሩበት ይችላሉ። ልጆቹ አይ ይሄ ካፌ ምሳውን ስለ ዘጉ ሌላ ቦታ ነው ያበላናቸው፣ ተጫጭነን ቀን አሁን ምስራት ላይ ደግሞ ሌላ ቦታ መሄድ አንችልም፣ ስለዚህ እነዚህ ልጆች ሊለቁልን ይገባል የሚል ደግሞ ሌላ ጥያቄ ሌላ ግሩፕ አነሳ ከውጭ ሰባካችሁ ውጡ ስንል እምቢ ያሉ፣ ቀኑ ሙሉ እምቢ ያሉ። ስለዚህ ፖሊስ ድጋፍ ከውጭ በሰላም አስወጡልን ልጆቹንም ሳትጋፉ ብለን ጠይቀናቸው፣ ፈቅዶልን፣ ሁኔታውን ገምግሞ ፈቀዱልን፣ በሰላም አስወጡልን። ይሄ ነው እንግዲህ ትላንትና፣ ያለው ጥያቄያቸውም ይሄ ነው። ሁለተኛ ከግቢ ውጭ ይዘን እንሂድም ነገር አለ የሚሰጠውን እሱም ነገር ኢምፕሊኬሽኑ ወጥቶ በመሸጥ ሌሎቹ ከዚህ በፊት ያለን ልምድ አለ። ከከተማ ጋር ያለው እንትን ሊኖር ይችላል። ለጤንነሳቸው የበሰለ ምግብ ምግብ ይዞ መሄድ እነዚህ የተለመዱ እንትኖች አይደሉም። ያም ቢሆን በውይይት ነው የሚለውን ተነጋግረን ነበር። ማለት ምግባቸውን ወስደው ከግቢው ውጭ ሄደው መምገብ ማለት ነው። አዎ ዶርማችሁ ይዛችሁ ሂዱ የሚል ነገር ከዚህ በፊት አልነበረም። እሱም ዶርም ፈቅደንላቸዋል ወዲያው ብሉ፣ ሶስት ጾም ስትፈቱ ብሉ፣ ያንን አድርጉ ብለናል። ግን እነሱ እንደገና ደግሞ ወደ ከተማም ይዘን ሚሄድ ነው። አይ ቲንክ ከዚህ ጋር የተያያዙ ብዙ ችግሮች ሊኖሩ ይችላሉ። ትንሽ ጥናት ይፈልጋል ወልዶም ይሸጡ ይኖር ይችላል። አላግባብ ለሌላ እንትን ሊሆን ይችላል። ምን ምን እንደሚደረግም አይታወቅም። ይሄ የተበጀተው በጀት በአግባቡ ስራ ላይ መዋሉን ደግሞ መንግሥት እኛን ይጠይቀናል። ስለዚህ ሁሉን ነገር እንደዚህ እንደዚህ ጥያቄው እየቀጠለ አንዱ ሌላውን እየተካ የሚሄድ ከሆነ የቱሩ አይደለም የሚል ነው የነገር ናቸው። አይንክ እሱን እንትንናሉም ትላንት በዛ መልኩ ነው እንግዲህ ጥያቄው ሄው ነው። እኛም ያስተገናቀ ናቸው። በዚህ መልኩ ነው የግቢው የጸጥታ ኃይል አልነበረም እንዴ ዶክተር ታዬ ነበረ። ከአቅማቸው በላይ ነው ኃይሉ። እንደገናም ከውጭም ተጨምሮ ልጆቹ ከወጡ በኋላ ድንጋይ ውርወራ ውስጥ ገቡ። እንደገና መስኮቶችም ተሰብረዋል። እንደዛም ሆኖ ከአቅማቸው በላይ ነው፣ ከውጭ ካለውም ከገባ በኋላ። ስለዚህ ስለማይበቃም ነው ከውጭ ድጋፍ የፈለግ ነው። መቼ ነው ድንጋይ መርወር የጀመሩት ልጆቹ? ከካፍ ከንትኑ ከወጡ በኋላ፣ ከዛ ከተሰበሰቡበት ከተበተኑ በኋላ ነው። በፖሊስ እና በተማሪዎቹ መካከል ግጭት ተፈጥሯል። እንግዲህ ያው ማስቆም ነው የያዙት። ልጆቹም በሰላም ነው ከዛ እንዲወጡ የተደረገው። ከዛ ከወጡ በኋላ ጥያቄውን ያው እዛ ውስጥ አድረን እንትን ማለት አለብን፣ የምን እኛ የምንፈልገው ማግኘት አለብን የሚል እንድምታ ያላቸው ይመስላል እና ሲወጡ ያው በንደት ይሁን በምን እንዲሆን ከውጭ የሚል ሊቀላቀል ይችላል። እንግዲህ ከወጡ በኋላ ድንጋይ ወርውሮ መስኮቶችን ሰባበሩ፣ የቤት በሮችን ሰባበሩ፣ የመኖሪያቸው አካባቢ ማለት ነው። ስለዚህ ያው ይሄ ነው እንጂ እንትን ያለ እነሱ በሰላም ነው ጠብቆ ለምኗቸው ያስወጡ ተማሪዎቹም ሰላማዊ ናቸው የሚል ነገር ምንም ያደረሱት ጉዳት የለም በንብረትም ላይ በእቃም ላይ በሰውም ላይ ጉዳት ያደረሱት የለም የሚል ነገር ሰምቼ ነበር። እና አይ ከወጡ በኋላ ደርሷል። አሁን ምነግሬ የውሸት ሳይሆን ገሀድ ያለ ነው። ወደ አስራ ስድስት መስታወቶች ተሰብሯል። ከበርና የመስታወት አጠቃላይ። ስለዚህ ያ ይሄ ደግሞ መኖሪያቸው አካባቢ ካፍቴሪያ ጋር አይደለም፣ ሌላ ጋር አይደለም። ትክክለኛው መረጃ ነው የምነግርህ፣ የውሸትም አይደለም። ስንት ተማሪዎች ተጎዱ ለመሆኑ ዶክተር ታዬ? እኔ የተጎዱ ተማሪዎች ምንም የደረሰኝ የለን። ተማሪዎችም ጋር ዛሬም ተወያይቻለሁ ይሄንኑ ሀሳብ ድጋሜ ለምን በሰላማዊ ነገር አታመጡም ብዬ ምንም ነገር እስካሁን ድረስ ፖሊስንም ጠይቄያለሁ የተጎዱ ተማሪዎች አሉ የሚለውን መረጃ አላገኘሁም። የተደበደቡ ፖሊስ የኃይል እርምጃ ወሰደባቸው ማንም የለም ነው የሚሉኝ። እኔ ኢንፎርሜሽን ምንም እውነቴን ለመንትን ለማለት ላል ለሚዲያ ብዬ አይደለም። ኢንፎርሜሽን የደረሰኝ የለም። ቢሆንም እንግዲህ በግርግር መካከል እነዛ ሲሰብሩ ለማስቆም ሊሆን ይችል ይሆናል። ግን ጠይቄያለሁ። የተጎዱ ተማሪዎች እስካሁን ድረስ የተነገረኝ የለም። እነዚህ ተማሪዎች ዶክተር ታዬ ጾም ላይ ነው ያለነው እና ጥቂት ማስተካከያ ይደረግልን ብለው በሚጠይቁበት ጊዜ ወይም ይዘን እንውጣ በሚሉበት ጊዜ መመገብ አለመመገብ የራሳቸው ጉዳይ ሆኖ የራሳቸውን ድርሻ ይዘው ቢወጡ አንደኛ ምንድን ነበር ችግሩ? ሁለተኛ ቀደም ሲልም ቢሆን ይሄ እቅድ ሲወጣ ባጀት ሲዘጋጅ የጾምን ሁኔታ ግምት ውስጥ ለማስገባት የታሰበ ነገር አልነበረም። ትወያዩ በነበረበት ጊዜ ማለት ነው። በክረምቱ ውስጥ ጥያቄዎቹ በየዓመቱ አዳዲስ ነው የሚመጡት። ሜኑ የሚዘጋጀው ከተማሪዎች ጋር ነው። በነገራችን ላይ ተማሪዎች ህብረት አለ፣ የእነሱ ተወካዮች በጋራ ነው ሜኑ የሚዘጋጀው። ይህንን ምንድን ነው አሁን እያንዳንዱን ጾም፣ ግማሹ የሁለት ሳምንት የሚጾም አለ፣ የማይጾም አለ፣ አቢ ጾም የሚጾም አለ፣ የማይጾም አለ፣ ገና የሚጾም አለ፣ የማይጾም አለ። ይህንን ታሳቢ አያደርግም፣ አጠቃላይ ሜኑ ነው የሚዘጋጀው። ስለዚህ እንደዛም ሆኖ ህጉም ባይፈቅድ እኛ እኮ ቤታችሁ ጾማችሁን ውላችሁ እንትን ከምትሉ ከሆነ የድርሻችሁን ይዛችሁ ይዙና ግቡና ብሉ ብለናል እኮ ይህንን እኮ አልከለከልንም የድርሻቸውን እና ሌላ ነው የሚጠይቁት እነሱ አዎ ለምን እንደፈለጉ አልገባኝም ውጪ እናውጣም ደግሞ መጣ እንደገና ወደ ቤት ስንፈቅድ ወደሞ ወደ ውጭ መጣ ጥያቄው ውጪ ለምን አስፈለገ ኮንስኳንስ ምክንያቱም ከተማ ነው የሚወስዱት ከሰው ሊያጋጫቸው ይችላል እኛ ደግሞ ሬስፖንስብል ነን እዛ ወስጦ የሚደፋ ሌላ ዱርዬ ከእነሱ ጋር ሊጣላ ይችላል ወይ ሊሸጡ ይችላሉ። አላግባብ ገንዘብ ሊለምዱና ሌላ ሎ ነገር ላይ ሊወድቁ ይችላሉ። ሪስፖንስ እነዚህ ነገሮች ሁሉም ዩኒቨርሲቲ ጋር እየተደረገም አይደለም። እኛም በጥንቃቄ ነው እንደዚህ አይነቶቹን መደረግም ካለባቸው በትናንት ነው እንጂ ዛሬውኑ ጠይቀን ዛሬውኑ ካላደረገ የሚለው እስከ ዶርሙ ውሰዱና ብሉ በራሳችሁ ቤት ብለህ ነው። ለመሆኑ እነዚህን ተማሪዎች ከዛ ለማስወጣት ከፈለጋችሁ ከአዳራሹ ውስጥ ከውጭ ኃይል መደበኛ ኃይል ወይም ፌዴራል ፖሊስ ከመጥራት በፊት አስተዳደራዊ እርምጃዎችን ለመውሰድ በትምህርት ቤት ደረጃ ሊወሰዱ የሚችሉ ለመውሰድ አላሰባችሁም ነበረ? አልተነጋገራችሁም በዚህ ላይ? ይህንን ተነግረናል፣ ነግረናቸዋል። ሁለተኛ ጠዋት ደግሞ ይሄም አግባብ አይደለም በዚህ መልኩ ይሁን ብለን ነግረናል። ልጆቹ ቢሆንም አይተንም ምንነግራችሁ ካለ ሌላ ቀጠሮ እንያዝ እንጂ እንደ መደበኛ ልጆች የሚበሉበትን ምግብ ቤት ይዛችሁ አትቀመጡ፣ አመፅ አታስነሱ። ይሄ ራሱ በዲሲፕሊን ሕግ ያስቀጣቸዋል፣ ከትምህርት ቤት ሁሉ ያስባረራል። የአምስት መቶ የሚሆኑትን ተማሪዎች ሁሉ ማባረር አይደለም፣ እኛ ደግሞ ማስተማር ነው የምንፈልገው እና የዚህ አይነት ሙከራ ነው እኮ ያደረግ ነው። ግን በሙሉ አልወጣም ካሉ ምንድን ነው የምናደርገው? እነሱም ደግሞ መምጡ እንጂ ምንም ያደረጓቸው ነገር የለም፣ በሰላም ውጡ ወደ ኖርማል ስራችሁ ሄዱ ነው ያሉ እንጂ አሁን ምንድን ነው የሚያደርጉት? ሌላ ምንድን ነው የምናደርገው? አስተዳደራዊ እንትን መደብደብ ነው ያለብን? አልወጣም ካሉ የአንድ ዶርሚተሪ ከሌላ ሃይማኖት ጋር እንዲጋጩ ነው መጠበቅ ያለብን? ሌላ ምንድን ነው የምናደርገው? እየጠበቁ ከውጭ ደግሞ መውጣት አለባቸው። እኛ እዛ ነው መመገብ ያለብን ነው የሚሉት ሌሎቹ። ለመሆኑ ዛሬ በምን ሁኔታ ላይ ይገኛል ዶክተር ታዬ? ዛሬ እንግዲህ ሰላም ነው የዋሉት። ወደ ትምህርታቸው ሄደዋል። ኖርማል አክቲቪቲ ነው ያለው። እኔም ስምንት ሰዓት ላይ ቀጠሮ ትላንት ይዘናል። እነሱ ተቀጣጠር ነውንም እምቢ ብሎ እዛ ውስጥ ቢቆዩም በሰላም ውጡ ብለን ቢቆዩም አነጋግሬያቸዋለሁ። ለጥያቄያችን ምንድን ነው ያዘጋጃችሁ፣ ታስባችሁበት ያለ ነገር ካለ ብሎ ጠይቆኛል። እኛም አንደኛ የተለያየ ሜኑ ላይ ያለውን የሚያቀርቡ ሰዎች የተለያዩ ስለሆኑ እነሱ ማስታረቅ አንችልም። ሁለተኛ አንዱ ላይ ስንጨምስና አንዱን ስንቀንስ የፕራይስ ቫሪሽን ያመጣል። የግዢ እንትኑ ሲስተሙን ያበላሽብናል። ስለዚህ ያንን አኮሞዴት ማድረግ እንዳልቻልን ማታ ተመካከርን ስለነበረ ይህንን መልስ በግልጽ ነገርኳቸው። ካሁን በኋላም በሰላማዊ መንገድ ህግ እንትናቸውን እንዲጠይቁ ተወያይተናል። እንግዲህ ዛሬ ሰላም ነው። አዎ ሰላም። ወደ ትምህርት ገበታቸው ተመልሰዋል፣ ተማሪዎቹ ተመልሰዋል። ስለ አጠቃላዩ የጸጥታ ሁኔታና የግቢውን ሰላም ጉዳይ ለመጠየቅ ወደ ግቢው የጸጥታ ኃላፊ ኢንስፔክተር ካሊድ አባተማም ደውዬ ነበር። ስልካቸው ተዘግቷል።